የዛሬው ሰጥ አገባ የመገናኛ ብዙሃን ነጻነት በኢትዮጵያ የሚል ርዕስ ነው ያለው። የፕሮግራሙ ተሳታፊዎች ታምራት ገብረ ጊዮርጊስ የአዲስ አበባው አዲስ ፎቹን የእንግሊዝኛ ጋዜጣ ማናጂንግ ኤዲተርእና ተመስገን ደስታ ላይ ከዚህ ቀደም የተለያዩ ጋዜጦች ዋና አዘጋጅ በመሆን የሰራ በአሁኑ ወቅትም ፋክት የተባለ መጽሔት አምደኛም ነው። ይበልጡን በኢንተርኔት አማካኝነት የሚሰራጩ በኢትዮጵያ ፖለቲካ ጉዳዮች ላይ በሚያተኩሩ ጽሑፎችም ይታወቃል። ተመስገን የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የመጀመሪያ ክፍል ዝግጅቱን ይዞ ቀርቧል። ታምራት፣ ተመስገን፣ በቅድሚያ ለጊዜያቸው አመሰግናለሁ። ከዕለት ስራችሁ ከሙያችሁ ጋር በተገናኘ አብይ ርዕሰ ጉዳይ ላይ ነው የምንነጋገረው። የሁለት ጋዜጠኞችን እይታ እንመለከታለን። የኢትዮጵያ ፕሬስ ነጻነት ይዞታ አነጋጋሪነት ዓመታት ያስቆጠረ መሆኑ ይታወቃል። የተለያዩ ዓለም አቀፍ የመገናኛ ብዙሀንና ጋዜጠኞች መብት ተሟጋቾች በተለያዩ ጊዜያት ባወጧቸው ሪፖርቶች፣ በስራቸው በጻፏቸው ጽሑፎች ሳቢያ ለእስር የበቁና በእስር ላይ የሚገኙ ጋዜጠኞችን ጭምር በዋቢነት እየጠቀሱ የንግግር ነጻነት በኢትዮጵያ የተገደበ መሆኑን ይከሳሉ። ከቅርቦቹ የአንዱን መንደርደሪያ እናድርግ። ፍሪደም ሀውስ የተባለው የመብቶች ተሟጋች ተቋም በቅርቡ ይፋ ባደረገው ዓመታዊ ሪፖርቱ የሀገራትን የነጻነት ደረጃ ሰንጠረዥ ያመላከተ ሪፖርቱ ኢትዮጵያ ነጻ አይደለችም ሲል ነጻነት ከሌለባቸው አገሮች ተርታ ይፈርጃታል። የፕሬስ ነጻነትን የተመለከተው አንዱ ነውና የወቅቱን ይዞታ በእናንተ እይታ እንመርምር። ታምራት፣ አንተ ላስቀድም። በኢትዮጵያ የንግግር የመጽሐፍ ነጻነት በምን ሁኔታ ላይ ይገኛል ትላለህ? አመሰግናለሁ አሉላ። እኔ ከተቀመጥኩበት ቦታ ሆኜ በጣም ብዙ ጊዜ ስጠየቅ መመለስ የሚቸገረው ጥያቄ ይሄ ነው። ምክንያቱም ከራሴ ልምድና እኔ ከማደረገው ነገር ካየሁት የፕሬስ ነጻነት የለም ብዬ መከራከር አልችልም። ምክንያቱም ምሰራውን ስራ እንደምፈልገውና እኔ እንደሚገባኝ እንደማቀው ባለኝ አቅምና በሚፈቅድ ሪሶርስ መጠን ፕራክቲስ እያደረግኩ ነው። ይህንን እያደረግኩኝ የፕሬስ ነጻነት ኢትዮጵያ ውስጥ የለም ብዬ ብከራከር የራሴኑ መኖር መካድ ያህል ስለሚያስኬደኝ የለም ብዬ አልከራከርም። ነገር ግን በአካባቢና ሀገር ውስጥ በሚደረገው የተለያዩ ሁኔታዎች ተነስቼ ደግሞ ምንም ችግር የለውም ብዬ ደግሞ ለመከራከር አልችልም። ሁሉ ነገር አልጋ ባልጋ ነው እና የነጻነት አረፋ የተርከፈከፈበት አገር ነው ብዬ ደግሞ መከራከር አልችልም። ስለዚህ እውነቱ ያለው የፕሬስ ነጻነት ፈጽሞ የለም ብለው የሚከራከሩትም፣ የፕሬስ ነጻነት ያለምንም ችግር አለ ብለው የሚከራከሩትም ጋር ሳይሆን በእንግሊዝኛ ግሬ ኤሪያ የሚባለው ይሄ ግራጫው መካከል ላይ ያለ ነው ጥቁርም አይደለም ነጭም አይደለም በእነሱ መካከል ነው ያለው። ተመስገን፣ ላንተስ በኢትዮጵያ የፕሬስ ነጻነት አለ? የወቅቱን የኢትዮጵያ መገናኛ ብዙሀን ነጻነት ይዞታ እንዴት ትገመግመዋለህ? እኔ ከታምራት በተለየ መልኩ ነው ኢትዮጵያ ውስጥ በአሁኑ ሰዓት ላይ የፕሬስ ፍሪደም አለ ብሎ ለመናገር በማያስደፍር መልኩ ነው ያለው። በቀላሉ ሩቅ ሳንሄድ እኔ እመራቸው የነበሩትን ሚዲያዎች ብናያቸው በቀጥታ የታፈኑት በመንግስት ነው። ፍትህን አዲስ ሳይንስንና ልዕልናን ማየት እንችላለን። እና በአጠቃላይ ፕሬሱ ኢትዮጵያ ውስጥ በረጅም ገመድ ነው ስርአቱ አስሮ የለቀቀም። ቀድሞ ታምራት የምፈልገውን ነው የምሰራው ብሏል። ልክ ነው፣ ግን የታምራት ያው ብዙ ጊዜ ወደ ቢዝነስ ስለሚያተኩር ጋዜጣ ነው እንጂ በቀጥታ ያለውን የሀገሪቱን የፖለቲካ ሁኔታ ሊጋለጡ የሚችሉትን ቢያጋለጣቸው የታምራትን ጋዜጣ የሌሎቹ ዕጣ አይደርሰውም ማለት አይቻልም። እና እራሳችንን ሳንሱር እንድናደርግ የሚያስገድል የፕሬስ ፍሪደም ነው ኢትዮጵያ ውስጥ ያለው። ፍሪደም የሚለውን ቃል የምጠቀመው ያው ለውይይታችን እንዲመች ነው እንጂ የቃሉን ትርጉም አይደለም። ስለዚህ ኢትዮጵያ ውስጥ ሚዲያ ነፃነት ሙሉ በሙሉ የለም ብዬ ነው የማምነው። መልካም። ታምራት ግራጫ ነው በየለም እና አለ መሀከል ነው ብልሃል። ተመስገን ግን ጨርሶ የለም እያለ ነው። እንዲያውም ያንተን ጋዜጣ ራሱ የምታተኩርባቸው ጭብጦች ንግድን የሚመለከቱ ባይሆኑ ኖሮ ምናልባት ያንተም ጋዜጣ እጣ ተመሳሳይ ይሆን ነበር ብሏል። የምትጽፍበት የትኩረት ነጥብህ ምክንያት ሊሆን ይችላል። ታምራት፣ አሁን በምትለው ደረጃ እንኳን አንተ ለመጻፍህ አይመስለኝም። ምክንያቱም በእኔ ግንዛቤ የአንድ ጋዜጣ ስራ ለአንባቢዎቹ መረጃ መስጠት ነው እና ይሄ መረጃ በሀቅ ላይ የተመሰረተ እና ከሁሉም ሳይድ ሚዛናዊነት ያለው መረጃ ለአንባቢዎች ማቅረብ ነው። ማንንም ሳይፈሩ ለማንም ሳያዳሉ አንድ ጋዜጣ ላይ ወይም አንድ የሚዲያ ተቋም ላይ የሚሰሩ ሰዎች በገባቸውና ባወቁት ልክ መሰረት በታማኝነት ለአንባቢዎቻቸው መረጃውን መስጠት መቻል ነው። ይህም በሚያደርጉበት ጊዜ የህግ ወይም የፖለቲካ ወይም የባህል አለበለዚያም የአሰራር ተጽዕኖ ሊደርስባቸውም ላይደርስባቸውም ይችላል። ሁለተኛው ራሱ ሚዲያ ተቋሙ የሚያወጣው የሚዲያ ውጤት አለ። ጋዜጣ፣ ሬዲዮ ወይም ቴሌቪዥን ሊሆን ይችላል ወይም ደግሞ አሁን ደግሞ ኒው ሚዲያ የሚባሉት ሊሆኑ ይችላሉ። እነዛን የሚዲያ ውጤት የተለያየ አስተሳሰብና እምነት ያላቸው ሰዎች እምነታቸውን ለአንባቢዎቻቸው ወይም ለተመልካቾቻቸው እንዲያደርሱ ለማድረግ መፍቀድ መቻል ነው። አንደኛው አይ ይሄ እንትናን የሚቃወም ስለሆነ እንትናን ስለምፈራ እንዲህ አይነት ነገር አላትምም ብሎ መፍራት ወይም ደግሞ ይሄ እንትናን የሚደግፍ ስለሆነ እንዲህ አይነት ጥቃት ይደርስብኛል ብሎ በመፍራት ያንዱን ወይም የሌላውን እምነትና አስተሳሰብ ላለማንጸባረቅ ወይም ላለማተም መገደድ ነው። ሶስተኛው ደግሞ ራሱ ጋዜጣው ኤዲቶሪያል አለው። የጋዜጣውን ወይም የሚዲያ ተቋሙን ባለቤቶች እምነት የሚያንጸባርቁበት ነው። ያንን በሚያደርጉበት ጊዜ ኦብቪየስሊ አሰራሮችንና ፖሊሲዎችን፣ ህጎችን ይተቻሉ ወይ ይደግፋሉ። ይህን በሚያደርጉበት ጊዜ ለምሳሌ ይህንን ፖሊሲ ብንተች እንዲህ አይነት ጥቃት ይደርስብናል፣ ወይም ይህን የዚህን መስሪያ ቤት እና የዚህን ባለስልጣን አሰራር ግድፈት ብንነቅፍ እንዲህ አይነት ጉዳት ይደርስብናል ብለው እየፈሩ የማይጽፉ ከሆነ እንዲህ አይነት ችግር ይደርስብናል ብለው የሚያምኑ ከሆነ የዛን ጊዜ እንደሱ አይነት ክርክር ሊነሳ ይችላል። በእነዚህ ሶስት መለኪያዎች እኔ የምሰራበትን ጋዜጣ አሰራር ብትመለከት ጫና ይደርስብናል፣ ወይም ደግሞ የምንሰራበት ከባቢ አይፈቅድልንም ወይም ደግሞ ነፃነት የለንም ብዬ ልከራከር አልችልም። ምክንያቱም ሶስቱንም የምናደርገው ያለምንም ያለምንም ስጋትና ፍርሀት ለአንባቢዎቻችን መረጃ እንሰጣለን። የትኛውም የሀገሪቱ ቦታ ተንቀሳቅሰን ወይም ሄደን እንዘግባለን። በርዕሰ አንቀጻችን የገዢው ፓርቲም ፖሊሲዎች በጣም ብዙ ፖሊሲዎች እንተቻለን። የምንደግፋቸው ፖሊሲዎች በሚኖሩበት ጊዜ ደግሞ ደግፈን እንከራከራለን። ተመስገናለ አለ አለ እንዳልጠፋብን ተስፋ አድርጋለሁ። አጠቃላይ ቀደም ብሎ በታምራት ከተነሱ ጭብጦች ጋር በተዛመደም ያንተን እይታ ቅድም የፕሬስ ነጻነት በኢትዮጵያ የለም ብዬ አምናለሁ ብለህ ያስቀመጥክበትን አንድ ሁለት ብለህ አስረዳን እስኪ። ሁለት ነገሮችን ልጥቀስ። አንደኛው ያው ከራሴ ተሞክሮ ነው የምነሳው፣ ታምራት ከራሱ ተሞክሮ እንደተነሳ ሁሉ ማለት ነው። እኔ ጋር የተመሰረቱት ክሶች በሙሉ በመንግስት በቀጥታ በፍትህ ሚኒስቴር የተደረጉ ናቸው። ፍትህ ሚኒስቴር ያዘጋጃቸው ናቸው። ሶስቱም ሚዲያዎች ሲዘጉ በቀጥታ በፍትህ ሚኒስቴርና በብሮድካስት በተጻፈ ደብዳቤ ነው እርምጃዎቹ የተወሰዱት። እንደ መንግስት ነው ማለት ነው። መንግስት ምን አይነት የሚዲያ ምህዳር እንዲኖር የሚፈልግበት የሚያሳይ ነው። እና ያኛው መንግስት የሚፈልገው የሚዲያ ምህዳር ነፃነት አለ የሚያስብል ሳይሆን የማያስፍል ነው። ሁለተኛውና ግን በዚኩ መነሳት ያለበት ነጥብ ከምርጫ ዘጠና ሰባት በኋላ እኔ አክቹዋሊ እኔ ወደ ጋዜጣ የመጣሁት በሁለት ሺ ዓመተ ምህረት ነው አምራተው ሰባት ተሰባቶች ኤክስፔሪየንስ አለው ያን የነበረውን ምህዳር ያውቋል። ከዛ በኋላ የመጣውን ያስታውሳሉ ያስባለሁ። እዚህ ጋር መነሳት ያለበት ዋና ነጥብ ከህገ መንግስቱ ድንጋጌ ውጭ ሀሳብን በነጻነት የመግለጽ መብትን በሚጻረር መልኩ ልዩ ልዩ አዋጆች እና ድንጋጌዎች የወጡት ከሁለት ሺህ ዓመተ ምህረት ጀምሮ ነው። እነዚህ አዋዞች ዋና ኢንቴንሽናቸው ምንድን ነው? ምን አይነት ሚዲያ በኢትዮጵያ ላይ እንዲኖር የሚበይን ነው እና ይሄ ነው ኢትዮጵያ ውስጥ የፕሬስ ፍሪደም የለም ብለን እንድንከራከር ገፊ ምክንያት የሆነው። በሀሳብ ደረጃ የሚታይ አንድ ጥያቄ ልጠይቅ። ተመስገን አሁን ባልከው ደረጃ የፕሬስ ነፃነት መቀጨጭ እና በጋዜጠኝነት መስራት የማይቻልበት ሁኔታ መኖሩን ገልጸሃል። ታምራት ከሞላ ጎደል ግራጫ ነው ባልከው መስራት የሚቻሉ ነገሮች ባሉበት ሁኔታ ውስጥ ያለውን አመልክተህናል። ታምራት አንተን ላስቀድምና መስራት የምትፈልገው ነገር ግን ዛሬ በኢትዮጵያ ውስጥ የማይሰራ የሚመስልህ በጋዜጠኝነትህ ብታደርግ የምትፈልገው ነገር ልትገልጽ ትችላለህ? ሰዓቱ ግን ተገባደዋልና በሚቀጥለው ሳምንት ለቀደመ ጥያቄ የመለሱትን ይዤ ይቀርባለሁ። ታምራ ግብረ ጊዮርጊስ የአዲስ አበባ አዲስ ፎርቹን እንግሊዝኛ ጋዜጣ ማኔጅንግ ዲሬክተር፣ ተመስገን ደሳለኝ ከዚህ ቀደም በተለያዩ ጋዜጦች ዋና አዘጋጅነት የሚታወቅ ነው። እንግዶችን ሁለቱንም ለጊዜያቸው አመሰግናለሁ። ዩኒቨርስቲ